ሰሜን ኮሪያ አጥጋቢ ያለችውን የሃይድሮጅን ቦምብ ሙከራ ማድረጓን ዛሬ ረቡዕ አስታውቃለች። ከዓለም ሐያላን መንግስታትም ከፍተኛ ነቀፋ ተከትሎባታል። ሙከራው ራስን ከመከላከል አኳያ የተካሄደ ነው ሲል መልስ የሰጠው መንግስታዊ የሰሜን ኮሪያ መገናኛ አውታር ከዚህ አኳያ ትንኮሳና ነገር ፍለጋ ያለውን የዩናይትድ ስቴትስ የተለያዩ ሙከራዎች ጠቅሷል። ዳሩ ግን ዩናይትድ ስቴትስም ሆነች ሌሎች ምዕራባውያን የሰሜን ኮሪያውን ማስተባበያ ውድቅ አድርገው ድርጊቱን አውግዘዋል።